ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። በአውስትሬልያ የሰው ሀብት ኢንስቲትዩት ጥናት መሠረት የኮሮና ቫይረስ ወረርሽኝ ከመዛመቱ በፊት 68 ፐርሰንት ያህል የአውስትሬልያ ሰሪዎች ዕድሜያቸው ከ50 ዓመት በላይ የሆኑ ሠራተኞችን ለመቅጠር አይሹም ነበር። የቲንከርቤል ፈጠራ ኤጀንሲ መስራች አዳም ፌሬሪ የአሰሪዎች ዕድሜያቸው ከአምሳ በላይ የሆኑ ሰራተኞችን ለመቅጠር ያለመሻቱ አስባብ ወጪን ከመቀነስ አኳያ እንደሆነ ይናገራሉ። የእሳቸው ኤጀንሲ ሰራተኞች አማካይ ዕድሜም 38 ዓመት ነው። ባለፈው ዓመት ወርሃ ጁላይ ብራዘርሁድ ኦፍ ሴንት ሎረንስ ባቀረበው አንድ ሪፖርት 400 ሺህ ያህል ዕድሜያቸው ከ51 እስከ 65 የደረሰ አውስትራሊያውያን በኮሮና ቫይረስ ሳቢያ የሥራ ሰዓታቸው በግማሽ ተቀንሷል ወይም ሥራቸውን አጥተዋል። አትራፊ ያልሆነውና ስልጠና ሰጪ ድርጅት ቪርቶ ዋና ሥራ አስፈጻሚ ሮን ማክስዌል ድርጅታቸው በዕድሜ የገፋ ስራ ፈላጊዎችን አዲስ የሙያ መስክ ስልጠና እንዲያገኙ በመንግሥት ድጎማ የክህሎት መለያ ፕሮግራም እገዛ ሲያደርግ እንደነበረ ተናግረዋል። የቪርቶ ክህሎት መለያ ፕሮግራም በአውስትሬሊያን ካፒታል ቴሪተሪ፣ ኒው ሳውዝ ዌልስ እና ቪክቶሪያ ውስጥ የሚካሄድ ሲሆን የስልጠናው እገዛ ትኩረቱም ዕድሜያቸው ከአምሳ እስከ ሰባ ባሉት መካከል ሆኖ ለስራ አጥነት የተዳረጉ ወይም ከሥራቸው ለመቀነስ ተጋላጭ የሆኑ ሰዎች ላይ ነው። ማክስዌል ከዕድሜ መድልዎ በተጨማሪ ባህላዊና ቋንቋዊ ዝንቅነት ያላቸው በዕድሜ የገፉ ሰዎች የቋንቋ መሰናከሎችም ተደራቢ እንደሚሆኑባቸው ጠቁመዋል። እኒህን ተግዳሮቶች ለመወጣትም በአካባቢያቸው ከነሱ ባህላዊ እሴቶች ጋር አብረው የሚሄዱ ኢንዱስትሪዎችን አፈላልጎ በመለየት እዚያ መመልከት አንድ አማራጭ እንደሆነ ይመክራሉ። አክለውም ምናልባትም እኒህ ሰዎች በሀገራቸው ከፍተኛ ባለሙያዎች ሊሆኑ ይችላሉ። አለመታደል ሆኖ ግና በተወሰኑ አሰሪዎች ዘንድ ያ የነሱ የቀድሞ የአገር ቤት ሙያ እዚህ እውቅና ሊያጣ ይችላል። በመሆኑም ያን ሙያቸውን ለማሻሻል አንድም በዩኒቨርሲቲ በኩል አሊያም አውስትራሊያ ውስጥ እውቅና ያለው ስልጠና ቢያክሉበት መልካም ዕድሎችን ይፈጥርላቸዋል በማለት ምክረ ሐሳባቸውን ለግሰዋል። የ57 ዓመቱ የቀድሞ የአውቶሞቢል ሥራ አስፈጻሚ የነበሩት ራይመንድ ሃን በኮሮና ቫይረስ ሳቢያ ዓለም አቀፍ ድንበሮች በመዘጋታቸው ከጃፓን ጉዞ መልስ የባለቤታቸው አገር በሆነው ፒናንግ ማሌዥያ ለረጅም ጊዜያት ለመቆየት ግድ ተሰኙ። ወደ አውስትሬሊያ በቅርቡ የመመለስና ሌላም ስራ የመፈለግ እድላቸው ጠባብ መሆኑን ሲገነዘቡ ሌላ የስራ አማራጭ ማሰላሰል ጀመሩ። ቆየት ቆይቶም ለምን የራሴን ስራ አልፈጥርም በሚል እሳቤ የኦንላይን ንግድና አመራር ስልጠና መስጠት ጀመሩ። እስካሁንም ያንኑ እያካሄዱ ሲሆን ወደ አውስትሬልያ በማርች ለመመለስም የበረራ ቲኬታቸውን ቆርጠው ይገኛሉ። አቶ ማክስዌል በዕድሜ የገፉ ሥራ ፈላጊዎች የሚሹትን የሥራ መስክ እስከሚያገኙ ድረስ የራሳቸውን የኮንትራክት ጉልጋሎት ሥራ ቢፈጥሩ መልካም እንደሚሆን ይመክራሉ። የቀድሞው የማረሚያ ቤት የሥነ ልቦና ባለሙያ የነበሩት አደም ፌረሪ የራሳቸውን ተሞክሮ በዋቤነት በመንቀስ በዕድሜ የገፉ ሰዎች ታሪካቸውን በጥሩ መልኩ መሸጥ የሚችሉ ከሆነ በወረርሽኙ ሳቢያ የሥራ መስኮች ተስተጓጉለው ባሉበት ሁኔታ እንኳ የበለጸገ የሥራ ልምዳቸውን ተመርኩዘው ሥራ አፈላልገው ማግኘት እንደሚችሉ ያበረታታሉ።